ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። ዶክተር ሰለሞን አዲስ ጌታሁን በማዕከላዊ ሚሽጋን ዩኒቨርሲቲ የአፍሪካና ትውልድ አፍሪካውያን ታሪክ መምህር ኢትዮጵያና የዩናይትድ ስቴትስ ግንኙነት ከመልካም ወደ ሻከረ ሁኔታ ተቀይረዋል። ለዚህ አንኳር መንስኤ የሚሏቸው ምንድን ነው? ከቻይና መዝለቅ ባሻገር የቻይና አጋር መሆን አንድ። ሁለተኛ፣ የምስራቅ አፍሪቃ ህብረት የሚል ትልቅ የሆነ ሀገር የአብይ ለመፍጠር የሚያቀዱት እቅድ ሊሆን ይችላል። ሶስተኛ፣ ኢትዮጵያ ከግብፅና ከኢትዮጵያ አንፃር ሲታይ ግብፅ በቀይ ባህር በሜዲትራኒያን እና በአረቡ ዓለም ያላትን ያህል ሚና ኢትዮጵያ የላትም። ለምሳሌ ፕሬዚዳንት ትራምፕ እናስማማችሁ ብለ ከወሰዱ በኋላ ሁሉ ነገር ጸድቆ ከመጣ በኋላ እንቢ በማለቷ ይሄ ልክ በቃ በጥፊ የመመታት ያህል ነው። በተለይ ለትራምፕ ለፕሬዚዳንት ትራምፕ የሚሰማቸው ለየት ያሉ ፕሬዚዳንት ናቸው እሳቸው። እና ሌላ አራተኛ ነገር ልገልጸው የምፈልገው ምስራቅ አፍሪቃ በላስት ፍሮንቲየር ነው የሚባለው በተፈጥሮ ሀብቱ ተበርብሮ ነገር ግን ያልወጣ እምቅ ሀብት ያለው መሬቱ ለም፣ የከርሰ ምድር ሀብት ለምሳሌ ነዳጅ፣ ነጭ ጋጅ፣ ወርቅ፣ የከበረ ድንጋይ፣ ድንጋይ ከሰል፣ ከፍተኛ የሆነ ርካሽ የሀይል ምንጭ እንደ ሃይድሮ ፓወር እና ዊንድ ፓወር እና እርሻ ደግሞ እጅግ በጣም ለም እና ለመኖሪያ ተስማሚ የሆነ መሬት ያለበት አካባቢ ነው እና ከፍተኛ የሆነ የውሃ ክምችት ያለበት አካባቢ ነው። ስለዚህ ይህን አካባቢ አሜሪካኖቹ ከነሱ ቁጥጥርና እንትን ውጭ እንደሄድ አይፈልጉም። ይሄ ይመስለኛል ጠቅላይ ሚኒስትሩ የተናገሩት ነገር አለ። በቴሌቪዥን ወጥተው አልጠመዘዝም ብለዋል። እኔ የኢትዮጵያ እንትን ከምል አንገቴ ይቀላ ብለዋል። ግን ይችን እንዲሉ ያደረጋቸው ነገር በትክክል ማውቀው ነገር የለም፣ ስፔኩሌሽን ነው ማለት ነው። ይህን አሁን ያቀረብኳቸው ነገሮች ሊሆኑ ይችላሉ ተብሎ የሚታሰቡ ነገሮች ናቸው። ከዚህ በላይ እንግዲህ በተለይ የምዕራቡ ሚዲያ የሚያደርገው ስራ የአሜሪካ እና ግብረአበሮቿ አይቶ እንዳላዩ ማለፍ፣ ያ ተጨማምሮ አሜሪካ በኢትዮጵያ ላይ ያላትን ጥቅም ማስጠብቅ መስሎ ሊታያት ይችላል ማይ አሁን እንዳነሱት በርግጥ አሜሪካ በምስራቅ አፍሪካ በተለይም ኢትዮጵያን አክሎ ሊኖራት የሚገባውን ጥቅም ለማስጠበቅ ከኢትዮጵያ ጋር ግንኙነቷ የተሻለ መሆን የበለጠ ብሔራዊ ጥቅሞቿን ሊያስጠብቀ አይችልም ወይ? በዚህ መንገድ መሄዱ ከጥቅሞ ይልቅ ጉዳቱ አያመዝንም? በኢትዮጵያ በኩልስ የአሜሪካና የኢትዮጵያ ግንኙነት መሻከር ኢትዮጵያ ላይ የሚያሳድራቸው ተጽዕኖች ወይም እስካሁን አሳድሯቸው ያሉት ተጽዕኖዎች ምንድ ናቸው? ወደፊትስ መዘዞቹ በምን መልኩ የከፉ ሊሆኑ ይችላሉ ብለው ያስባሉ? አሁን ባለው ትራጀክተሪ ከሄደ አሁን ባለው አቅጣጫ ከሄደ፣ ጦርነቱ ከትግራይ ወጥቶ መሀል አገር ደርሷል። ከዚህ በኋላ ምን ሊሆን እንደሚችል አናውቅም እና በዚህ ሁኔታ አሜሪካኖቹ እንደሚሉት ኢትዮጵያ ኢምፕሎድ ካደረገች፣ ኢትዮጵያ በዚህ ጦርነት ብትንትኗ የሚወጣ አይነት ከሆነ አጠቃላይ ምስራቅ አፍሪካን አይደለም በአካባቢ ያሉትን አረብ ሀገሮችን ጭምር በስደትም ይሁን በስራጥነት ወይም ደግሞ አንዱ ቡድን ሌላኛውን ቡድን ወግኖ ልክ ሶሪያ ላይ እንደተደረገው በዛ ጦርነት አቶ ስዬ አብርሃ ሲናገሩ አንዴ ሰምቻለሁ። ሶሪያ ጦርነት ሲጀመር በሁለቱ መንግስት፣ በሶሪያ እና በተቃዋሚ ወገን ነበረ። ኋላ ላይ ወደ መቶ አስራ ስድስት ሀገሮች በዛ ጦርነት ተሳትፈዋል ይባላል። እኛም ሀገር ውስጥ እንዲህ አይነት ነገር አሁን እያየን ነው። ከዛ ውጭ ግን ማናያቸው ብዙ ነገሮች ሊሰሩ ይችላሉ። እና አካባቢ ምስልቅል ይወጣል። አካባቢ ምስልቅል ከወጣ ማሰብ ያለብን ምንድነው? አልሸባብ ሶማሊያ ውስጥ አለ። ሱዳንም ከእንደዛ ለእንደዛ አይነት ችግር የተጋለጠች ነች፣ ለፋንዳሜንታሊስት። ኢትዮጵያም ውስጥ እንዲህ አይነቱ ነገር ሊኖር ይችላል። ኢስላሚክ ፋንዳሜንታሊዝም አደገኛ እንትን ነው። ከዛ በላይ ደግሞ የማያባራ የእርስ በርስ ጦርነት ወደ እርስ በርስ ልክ በዩጎዝላቪ የተከሰተው አይነት ነገር ከተፈጠረ የአሜሪካ የባህር ኃይል ጅቡቲ ውስጥ ነው ያለው። ፈረንሳይ የዛ ዛ ባህር ኃይሉ እዛ ነው እና አንዱ አንዱን ለመርዳት የሚደረግ ግርግር፣ ሀያላኑ መንግስታት ሁሉ ወደ ቀውስ ሊያመጣ የሚችል ነገር ነው እና ኮንቴን መደረግ አለበት የሚል አቋም በተወሰነ ደረጃ ትክክል ሊሆን ይችላል። ሁሉ ችግሮች የሚፈጠር እና አገሪቷንም ሆነ የምስራቅ አፍሪካን አካባቢ እንደዚሁ ወደ ቀውስ ውስጥ የሚከት ከሆነ ከቀውሱ አሜሪካ የምትጠቀማቸው ነገሮች አይኖሩም፣ ጭራሹን ብሔራዊ ጥቅሞቿ ይጎዳሉ እና ያ እንዳይሆን ግንኙነቱን የበለጠ ከመሻከር ይልቅ ወደ መሀል ላይ ሁለቱም ሀገራት ኢትዮጵያም ሆነ አሜሪካ ጥቅሞቻቸውን ለማስታረቅ እና መሀል ላይ ለመገናኘት ያልቻሉት ወይም ያልወደዱት ከምን አኳያ ነው? ምን መደረግ አለበት? እንግዲህ ከሚታየው ሁኔታ መናገር በዲፕሎማሲ በኩል የኢትዮጵያ መንግስት ድክመት ያለበት ይመስለኛል። አምባሳደሮቹ ልምድውን እውቀት የሚጎላቸው ይመስለኛል እና ልክ አሁን ተብሎ ተብሎ ተብሎ መለስ ዜናዊ ዲክተተር ነው ለኢትዮጵያ ይሄን መንገር መንገድ አስፈልግም። ግን ያ ሰው ሎቢስት ቀጥሮ አን ያስታውሳለሁ፣ በሚዲያ ተላለፈ ነበር እና ከድሃ ሀገር ጎሮሮ ነጥቆ በሰዓት ይሁን በቀን ሀምሳ ሺህ ዳላር እየከፈለ ሎቢስት ቀጥሮ እንዲሰራል ይባላል። ፔድ ኦፍ አሜሪካኖቹ እንደሱ ያለ የተቀደሰ ሰው የለም ብለው ያምናል እና ጠቅላይ ሚኒስትር አብይም እንደዚሁ ሎቢስት ይሄ የሀገሩን ሰርዶ በሀገሩ ዘር አሜሪካኖችን እኔና አንተ ሄደን ከምናነጋግራቸው የራሳቸው ሰው ቢያነጋግራቸው ይገባቸዋል፣ በሚገባቸው ቋንቋ ያናግራቸዋል። እና ሎቢስት ቀጥሮ መስራት ቢቻል በውጭ ጉዳዩ ላይ ይሄን ማድረግ ነው። ሌላው ግን ትልቁ ኢትዮጵያ ጥንካሬዋ አንድነቷ ነው። አንድነቷ ግን አሁን ተሸርሽሯል እና አደጋ ላይ ያለችው በዚህ ምክንያት ነው። ስለዚህ የዚህ አደጋ መሸርሸር የዚህ አንድነቶች ለአሜሪካኖችም ያሳስባቸዋል ይመስለኛል። ስለዚህ የእርስዎ ምክር ሀሳብ ምን ይሆናል? ጠቅላይ ሚኒስትሩ እጀን አልጠመዘዝም ያሉበትን ምክንያት ቢታወቅ፣ ይህን ይህን ይህን አሜሪካ መንግስት ይህን ቢያደርግ፣ እሳቸው ደግሞ ይህን ቢያደርጉ ብሎ መናገር ይቻላል። አሁን አሜሪካኖቹ ያቀረቡት ሀሳብ ምንድን ነው? ተደራደሩ ነው። ጠቅላይ ሚኒስትሩ ደግሞ አልደራደርም ጦርነቱ ቀጥሏል። በዚህ ሁኔታ ድርድሩ እንዴት እንደሚደርስ የት እንደሚሆን በምን ጉዳዮች ዙሪያ እንደሚሆን ለማንኛውም ሰላም በጣም አስፈላጊ ነው ለሀገር። አንፎርችኔት ሽማግሌ የጠፋበት ሀገር ሆኗል። ወደኋላ ተመለስክ ትለኛለህ እንጂ አንድ ሀገር እንደ አንድ እንደ ሀገር የምትቆየው በሶስት ነገሮች ነው። አንደኛ ርዕዮተ ዓለም ይኖራታል። ሁለተኛ ጠንካራ መከላከያ ይኖራታል። ሶስተኛ ደግሞ ይት ባህል በአገዛዝ ማለት ነው። የዲሞክራሲ ስርዓት ሊሆን ይችላል፣ ሞናርኪስት ሊሆን ይችላል። ኢትዮጵያን አንድ አርጎ ይዟት የነበረው ሞናርኪ ነው። ተሰብሯል፣ የለም በአሁኑ ሰዓት። ወታደሩ ነበረ በተኛበት ተመቷል፣ የለም በአሁኑ ሰዓት። ሶስተኛ የእምነት ቤተ እምነት ነበረ። ቤተ እምነት ዛሬ ከፍተኛ ኮራፕሽን ከሚታይበት ኢንስቲቱሽን አንዱ ነው። እና ሀገር እንደ ሀገር ከሚያስቀጥሉት ሶስት፣ አንድም በርጩማ በርጩማ ከሚያደርጉት ነገሮች ከሶስቱ እግሮች ሁለቱ የሉ። ይሄ የአሜሪካ እና ኢትዮጵያ ዲፕሎማሲያዊ እና እንትን ፍጥጫ ብቻ ሳይሆን የራሳችን ድክመት ትልቅ አስተዋጽኦ አለው ባይ ኢትዮጵያ ጠንክራ ከወጣች አሜሪካኖቹ ለዘብ ሊሉ ይችላሉ፣ ምክንያቱም አንዳንዱ ፍራቻቸው ሊቀር ይችላል ማለት ሀገሯ ትበተናለች፣ ክልሉ ይበተናል የሚለው ነገር ምክንያቱም አይኖራቸውም በኢትዮጵያ ላይ ጣልቃ ለመግባት ምክንያት ማኖርበት ጠንክራ ከወጣች። ዶክተር ሰለሞን አዲስ ጌታሁን በማዕከላዊ ሚሽጋን ዩኒቨርሲቲ የአፍሪካና ትውልድ አፍሪካውያን ታሪክ መምህር ስለ ቃለ ምልልሱ እናመሰግናለን። እኔም ለተሰጠኝ እድል በጣም አመሰግናለሁ። እንግዲህ አብዛኛውን ነገር የተናገርኩት በአንዳንድ በሚታዩ ነገሮች እንጂ ጭብጥ ያለ ልክ እንደ ሂሳብ አንድና አንድ፣ ለነገሩ ሶሻል ሳይንስ አንድና አንድ የሚባል ነገር የለው። እንደዛ ስለሆነ እንግዲህ በጎደለ ሌሎች ቢሞሉበት ካጠፋን ምክርሰ እንዲደረግልን በትህትና እጠይቃለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።